የሰኞ ምሽቱ የግብፅ ፖለቲከኞች ውይይት የተካሄደው ባሳለፍነው ሳምንት የኢትዮጵያ መንግሥት የአባይ ወንዝን በገሚስ በተሳካ ሁኔታ አቅጣጫ ማስቀየር መጀመሩን ካወጀ በኋላ ነው። በግብፅ ፖለቲከኞችና የፖሊሲ አጥኚዎች እንዲሁም በሰፊው ግብፃውያን የህዳሴ ግድብ የውሃ ደህንነታቸው ላይ ስጋት መደቀኑን በመግለጽ በግንባታው ዙሪያ ሲወያዩ ነው የሰነበቱት። ፕሬዚዳንት መሐመድ ሞርሲ በጉዳዩ ላይ ለመምከር የጠሩት ጉባኤ ፖለቲከኞቹ በቀጥታ ለህዝብ እንደሚተላለፍ ሳያውቁ የልባቸውን የተወያዩበትና የተነጋገሩበት ጉዳይ ነው። የእስልምና ፓርቲ መሪ የሆኑት ዩኒስ ማኪዮንና ሌሎች ፖለቲከኞች ግብፅ የኢትዮጵያ መንግሥትን የሚወጉ ታጣቂዎችን ከማሰማራትና ከመርዳት አንስቶ ግብፅ ጥቃት የምትፈጽምባቸው የጦር አውሮፕላኖች እየገዛች ነው የሚል ወሬ እስከ ማናፈስ የሚሉ ምክሮችን አቅርበዋል። የግብፅ ተቃዋሚ የአልጋሃድ ፓርቲ መሪ አይመኑር የሚከተለውን አስተያየት ሰጥተዋል። ግብፅ በኢትዮጵያ የሚገኘው ኤምባሲዋን ጨምሮ በሀገሪቱ የተሰማሩ ፖለቲከኞችና የስለላ መረጃ ሰብሳቢዎች እርምጃ እንዲወስዱ ማበረታታት አለባት። ሌሎች አማራጮችን ከመጠቀም ይልቅ ወጪ ቀናሽ እርምጃ የሚሆነው ይሄ ነው። የኢትዮጵያ የሀገር ውስጥ ፖለቲካን አስመልክቶ እንቅስቃሴ መጀመር አለብን። ስብሰባው ለሕዝብ የተላለፈው ፖለቲከኞቹ ሳያውቁ በመሆኑ የፕሬዝዳንት መሐመድ ሞርሲ ረዳቶች ይቅርታ ጠይቀዋል። የአሶሺየትድ ፕሬስ የዜና አውታር እንደዘገበው ፕሬዝዳንት መሐመድ ሞርሲ በጉዳዩ ላይ ቀጥተኛ መልስ አልሰጡም። ነገር ግን በተደጋጋሚ የአባይ ውሃ ተጠቃሚነታቸው ዋና የሀገር ደህንነት ፖሊሲያቸው እንደሆነ አረጋግጠዋል። ኩል ቀጥራት ማእ ፊ ነህር ኒል ሁሉም የአባይ ተፋሰስ አገሮች የውሃ ተጠቃሚነት የሚሰላው የግብፅን ጥቅም በማይጋፋ ወይንም የመጋፋት ስጋት በማያሳድር መልኩ መሆን አለበት። ባለፈው ሳምንት ከቻናል አንድ የአረብኛ ጣቢያ ጋር ቃለ ምልልስ ያደረጉት ፕሬዚዳንት መሐመድ ሞርሲ ጥቅስ የአባይ ውሃን አንዲት ጠብታ እንኳ የሚመለከቱ ጉዳዮችን በቸልተኝነት አይናችን ላይ ማህረብ አስረን አንመለከተውም ዝማንልም ጊዜ ማናጠፋ ማለታቸው ይታወሳል። የኢትዮጵያ የውጭ ጉዳይ መስሪያ ቤት በዛሬ ዕለት ባወጣው መግለጫ የአባይ ግድብ ግብፅን አያሰጋም ብሏል። የኢነርጂና የውሃ ሀብት ሚኒስትር አቶ አለማየሁ ተገኑን የጠቀሰው መግለጫ ኢትዮጵያ የአባይን ውሃ በከፊል አቅጣጫ ማስቀየሯ በቅዱ መሠረት የተከናወነ ነው ይላል። አቶ አለማየሁ ተገኑ ይህንኑ ነው ለቪኦኤ በትናንትና ዕለት የገለጹት። ሪቨር ባለፈው ማክሰኞ ወንዙ አቅጣጫውን እንዲቀይር የተደረገው አስቀድመን ባወጣነው እቅድ መሰረት ነው። የውሃ አቅጣጫ ማስቀየር የታችኛው ተፋሰስ አገሮችን የውሃ መጠን አይቀይርም። ውሃው ምንም ሳይቀነስ አቅጣጫው እንዲቀየር የተደረገው በዋነኛው መንገድ ላይ የሚሰራውን ግንባታ ለማመቻቸት ነው። የግብፁ ፕሬዚዳንት መሐመድ ሞርሲ ለአፍሪካ ህብረት ሐምሳኛ ዓመት ክብረ በዓል በአዲስ አበባ በተገኙበት ወቅት ከኢትዮጵያ ባለሥልጣናት ጋር ተወያይተዋል። ነገር ግን አቅጣጫ የማስቀየሩ ዕቅድ አልተነገራቸውም ሲሉ በኢትዮጵያ የቀድሞ የግብፅ አምባሳደር ታሪክ ጉኒም ለቪኦኤ አብራርተዋል። ሪሩቲንግ ሞርሲ ከኃይለ ማርያም ደሳለኝ ጋር ተገናኝተዋል። ከዚያ ወደ ካይሮ እንደ ተመለሱ የአባይ ወንዝ አቅጣጫ ተቀይሯል ተባለ። በእርግጥ አስቀድመው በመስከረም ወር አቅጣጫ የማስቀየር ሥራ እንደሚሠራ ገልጸው ነበር። ይሄ በእውነት የዋህነት ነው። ዲፕሎማሲ እንዲህ አይደለም። መልካም ሐሳብ እንዳለህ ሌላኛውን አጋርህን ለማሳመን ከፈለግ ግንባታው ምንም ዐይነት አሉታዊ ተጽዕኖ የለውም የምትል ከሆነ ግልጽ መሆን ያሻል። በፍጹም የማይገባ ጉዳይ ነው። በግብፅ የመገናኛ ብዙሃን የሰሞኑ የመወያያ ርዕስ የሆነው የአባይ ጉዳይ ነው ብሔራዊ ደህንነታችንን እናስጠብቅ የህዳሴ ግድብን ግንባታ እናስቆም ከሚሉ ጀምሮ የላይኛው የአባይ ተፋሰስ አገሮች ጋር ትርጉም ያለው ድርድር ይካሄድ የግብፅ ጥቅም ክፉኛ ሳይጎዳ የጋራ ተጠቃሚነት ይረጋገጥ የሚሉ የፖሊሲ ምክሮች ተስተናግደዋል ባለፈው ሳምንት በካይሮ በሚገኘው የኢትዮጵያ ኤምባሲ ፊት ለፊት የተቃውሞ ሰልፍም ተካሂዷል። ግብፃውያኑ ሰልፈኞች ጉዳዩ በዓለም አቀፍ የፍትሕ ችሎት ፊት እንዲቀርብ ጥሪ አሰምተዋል። ይህንን ጉዳይ የተቃዋሚ ፓርቲ መሪው ሞሐመድ ሳይድ ቃታቲኒ ከሞርሲ ጋር በተካሄደው ስብሰባ ያስተጋቡት ነበር። እስትክዳም ልቃኑን ደውሊ እና ላቡድ የዓለም አቀፍ ሕጎች መሠረታዊ የውሃ አጠቃቀም መብቶቻችንን ማስጠበቅ እንዳለባቸው እናረጋግጥ፣ ማንም ሰው ሊቀይራቸው እንደማይችልም እናሳይ። ኢትዮጵያ በአባይ ወንዝ ላይ የምትገነባው የሕዳሴ ግድብ ወደ አምስት ቢሊዮን ዶላር የሚያስወጣ ሲሆን የግንባታ ወጪው ሙሉ በሙሉ በኢትዮጵያውያን የሚሸፈን ይሆናል። ግብፅና ሱዳን እንደ አውሮፓውያን ዘመን አቆጣጠር በ1959 የተፈራረሙት የአባይ ውሃ አጠቃቀም ስምምነት ዘጠና ከመቶ የአባይ ውሃን ለሁለቱ አገሮች አስር ከመቶውን ለትነት ከመደበ በኋላ ሰባቱ የላይኛው የአባይ ተፋሰስ አገሮችን ባዶ ያስቀረ ነው። ለዚህ ነው የላይኛው የአባይ ተፋሰስ አገሮች ከፍተኛ ቁጥር ያለውን ህዝባቸውን ለመመገብና እድገታቸውን ለማፋጠን የኃይል አቅርቦት በመሻታቸው የአባይ ወንዝ ላይ ፍትሐዊ የውሃ አጠቃቀም ስምምነት እንዲኖር መጠየቅ የጀመሩት። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ።